የዓለም ልዕለ ኃያላን ሶሪያ ውስጥ የሚካሄደው ውጊያ የሚቆምበት እቅድ ላይ ተስማምተዋል። ሆኖም እቅዱ አሌፖን የሚቆጣጠሩ የሶሪያ ተቃዋሚ ኃይሎች ከሩሲያ የሚሰነዘርባቸው ጥቃት እንዲቆም በመጠየቃቸው እንጂ የተኩስ አቁም እንዳልሆነ ተመልክቷል። የሶሪያ ድጋፍ ቡድን የሚባለው ዓለም አቀፍ የውጭ ጉዳይ ሚኒስትሮች ቡድንም ሚውኒክ ውስጥ ባካሄደው ስብሰባ አጋጣሚውን በመጠቀም የሰብአዊ እርዳታ አቅርቦት ወደ አገሪቱ ለማድረስ ተስማምቷል። የአሜሪካ ድምፅ ራዲዮ የውጭ መስሪያ ቤት ዘጋቢ ፓም ዶክንስ ያጠናቀረችውን ሪፖርት ትዝታ በላቸው ታቀርባለች። የሶሪያ ድጋፍ የተባለው ዓለም አቀፍ የውጭ ጉዳይ ሚኒስትሮች ቡድን በርካታ የጋራ ስብሰባዎችን ካካሄደ በኋላ በአንድ ሳምንት ውስጥ በአገሪቱ ተኩስ የሚቋረጥበትን ዕቅድ ነድፏል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ያ ምናልባትም ማዳጋች እና ከገነነ ተስፋ የምነጨ ሊሆን ይችላል። ይሁንና ይህን እውን ለማድረግ ሁሉም ወገኖች ፈጥነው ለመንቀሳቀስ ቆርጠው ተሰናድተዋል። ውጭ ጉዳይ ሚኒስትር ኬሪ ከሩሲያ አቻቸው ጋር በሰጡት የጋራ መግለጫ ተኩስ አቁም ሕጋዊነትን የሚጠይቅ ሲሆን ተኩስ ማቋረጥ ግን በመግባባት ሊከናወን የሚችል ነው ብለዋል። ተክሱ ማቋረጡ አሸባሪ የተባሉ ድርጅቶች በያዛቸው አካባቢዎች ስራ ላይ እንደማይውል የሩሲያ ውጭ ጉዳይ ሚኒስትር ላቭሮቭ ገልጸዋል። мы наверное вы ከተማ በስተሰሜን ወጣ ብለው የሚገኙት አካባቢዎች አሁንም በጃብሃት አልኑስራ አልእዝላም አልኢስላምና ህራር እዝላም ቁጥጥር ስር ነው ያሉት። ቡድኑ ሶሪያ ውስጥ የሰብአዊ እርዳታ ለማዳረስም ተስማምቷል። በተለይም በሩሲያ የሚደገፈው የሶሪያ መንግስት ከፍተኛ የአየር ድብደባ ከሚያካሄድበት አሌፖ ለመሸሽ የተገደዱና ቱርክን በሚያዋስን ድንበር ላይ የተጠለሉ ሲቪሎች የሰብአዊ እርዳታ ያስፈልጋቸዋል። የመካከለኛው ምስራቅ ኢንስቲቱት ተንታኝ ፖል ሳሌም ግን ሶሪያ ውስጥ አሁን ቡድኑ ከተስማማበት ላቅ ያለ ስራ ያስፈልጋል ይላሉ። እንደሚመስለኝ በሶሪያ ነጻ ቀጣና ወይም ነጻ ቀጠናዎች የመፍጠሩ ጉዳይ በተለየ ትኩረት ወደ ውይይቱ ጠረጴዛ መምጣት አለበት። ቱርክ ቁጥራቸው ከሁለት ሚሊዮን በላይ የሚደርስ ከቀያቸው ተፈናቅለው የመጡ ሰዎችን በማስተናገድ ላይ ናት። ነጻ ቀጠና የሚለውን ሀሳብ አብዛኞች ልዕለ ኃያላን ችላ ይሉታል። ዓለም አቀፉ የሶሪያ ድጋፍ ቡድን ሰብአዊ እርዳታ የሚያስፈልጋቸው እርዳታው እንዲደርሳቸው የሚያረጋግጥ አንድ ግብረ ኃይል ለማቋቋምም ተስማምተዋል።